ከማህበረሰብ ለማህበረሰብ አቶ ዳበሳ ዋቅጅራ የሜልበርን አውስትራሊያ ነዋሪ ናቸው። ከዚያ በፊት ኢትዮጵያ ውስጥ የቴሌቪዥን ጋዜጠኛና እስረኛ በአገሬ ኬንያም ስደተኛ ነበሩ። የሕይወት ጉዟቸው መነሻ የትውልድ ቀያቸው ጥቁር እንጭኒ ናት። እኔ የተወለድኩት ምዕራብ ሸዋ ጥቁር እንጭኒ የሚባል ወረዳ ውስጥ ወልዶ ጉፍታ የሚባል ቀበሌ ልዩ ስሙ ሙክቶክቻ የሚባል ቦታ ነው የተወለድኩት። በፈረንጆቹ ሊድ ስላለኩ በዛ አቆጣጠር ነው የሚነግሪ የተወለድኩ በ1974 ግንቦት ወር ውስጥ ነው። እዛው አካባቢ ነው እንግዲህ ተወልጅ ያደግኩት። ገጠር ነው ቤተሰብ ውስጥ እንደ ማንኛውም ኢትዮጵያ ውስጥ ያለው ሰው ከረኝነት ጀምሮ ማንኛውም የእርሻ ስራ ላይ ሲሳተፍ ነበርኩ። ከመካከለኛ ቤተሰብ የተወለድኩ ስለሆነ ኑሮውም ያንን ነው የሚመስለው እድሜ ወደ ትምህርት እስከሚደርስ ድረስ እዛው ቤተሰብ እያገዝኩ ኖ ያደኩት። ከቤተሰብ ደግሞ የመጨረሻ ልጅ ነኝ። እኛ ስምንት ነን። ከስምንቱ የመጨረሻ ልጅ ስለሆን አብዛኛው ቤተሰብ የማገዝ ስራዎችን ሳከናዊን ከሁሉም አቅጣጫ ከእርሻ ጀምሮ በማንኛውም ገጠር ስራ የሚሰራ ስራ ከብትረኝነትን ጨምረው ጨምሮ ሁሉንም ነገር ትሰራ ነበረ እና እንደውም ቤተሰብ ውስጥ እዛ እንዲቀር ነበረ የሚፈልጉት። እንድማርም አይፈልጉም። ተላላቆቼ ተምሮ ስለወጡ እኔ እዛ ቀርቼ እንዳግዛቸው ስለሚፈልጉ ወደ ትምህርት ቤት ለማስገባት በጣም ችላ ብሎ ነበረ እና እኔም የተወሰነ ተጽዕኖ በማድረግ ተላላቆቼም ደግሞ እኔ ወደ ትምህርት ቤት እንዲገባ ገፍቶ እድሜት እንዲገፋ ካለን ወደ ትምህርት ቤት ተገባሁት። ግን ትምህርት ቤት ሳልገባ በፊት ደግሞ ቤት በጣም አጠና ነበር። የጓደኞቼን ደብተሮች እናጠናለሁ፣ የወንድሞቼን አጠናለሁ። በጣም ፍላጎት ነበር ለመማርና እጄ ክላስ ገብቼ በአጭር ጊዜ ውስጥ ነው ስድስተኛ ክፍል ያደረስኩት በሶስት አመት ውስጥ ደብል ደብል እያየርኩኝ እና ያን እዛው አካባቢ ፕራይመሪ ስኩልን ጨረስኩ። ከዛ ወደ መካከለኛ ጥቁርንጭን መካከለኛ ትምህርት ቤት የሚባል ዩነር ነበረ። እዛ ገባው። እዛም በሁለት አመት ሰባት እና ስምንት ጨረስኩ። ከዛ በኋላ ወንድሜ ወደ ምስራቅ ሸዋ አዳማ ቤት ገዝቶ ስለነበረ ያን ጊዜ ያኔ ሀይ ስኩል አልነበረም እኛ አካባቢ እና አምቦ ነው ደ የምንማረው እና አምቦ ደግሞ በጣም ስለሚርቅ ለቤተሰብ ክብት ከብዳል እና ብራዘር ወስዶን እኛ ሁላችንም ተላላቆችም ነበሩ እዛ ወደ አዳማ ሰበሰበን በአስራ ዘጠኝ ሰማንያ ስምንት እዛ ሄድኩኝ እነሱ ጋር ከዛ ከዘጠኝ እስከ አስር አዳማ ጨረስኩ። ትምህርቱን ስጨርስ ያኔ የደርግ ጊዜ የወደቀበት ጊዜ ነበረ። ማትሪክ ወስደን ኢህአዴግም ገብቶ የተወሰነ ነገር ቆየንና በኋላ ነጥብ የመጣልኝ ነጥብ በወቅቱ የዲፕሎማ የሚያስገባ ነበር እና ወደ ጅማ ተመደብኩ። ጅማ ሲያ ኮሌጅ ሄድኩኝ በአስራ ዘጠኝ ዘጠና ሁለት እዛ ሁለት ተማርኩ። የእርሻ ትነበ ትምህርት ነበረ አጠቃላይ እርሻ የሚባለ ጀኔራል አግሪካልቸር ነው የተከታተልኩት። እሱን በጥሩ ነጥብ ነው ጨርሰና ወጣ ነው። እንደ ወጣን ስራ መመደብ ቀርቶ ነበር በወቅቱ። ስራ በፈልጌ ነበር የሚታገኘው። የተወሰነ ቮሊንተር አደርግ ነበረው ቁቢያፋን ኦሮሞ ብቻ ወቅቱ አካባቢ ተምር ያለው ማዘጋጃ ቤትም የተወሰነ በኦሮምኛ መጽሐፍ ስለሚችል በወቅቱ እሱን ተጠቅሜ አገልግሎት ሲሰጥ ነበርኩ እና እሱን እየሰራው ያለው የኢትዮጵያ ቴሌቪዥን አጋጣሚ ማስታወቂያ ያወጣል። ያንን ማስታወቂያ እጅ ተወዳደርኩ አለፍኩ እና በእርሻ ጋዜጠኝነት ተቀጠርኩ እንደ ሪፖርተር። ከዛ ቴሌቪዥን ውስጥ አስራ ዘጠኝ ዘጠና አራት ከአብዬ ኦሮምኛ ክፍል ውስጥ ጋዜጠኛ ስራ ጀማርኩ። እድገትኤ በዛ መልክ ይሆናል። ከዛ እስከ ሁለት ሺህ አራት ነው እንግዲህ ቴሌቪዥንም ውስጥ መቆያውት እንደ ጋዜጠኝነት ከሪፖርተርነት እስከ የክፍል ማስተባበሪያ ኃላፊ ኢትዮጵያ ቴሌቪዥን ነበር። በወቅቱ የሁሉም ቋንቋዎች ዜና ማዕከል የሚባል ነበር። ማስተባበሪያ ደረጃ ሰርቻለሁ። ብዙ ጣውረን ነበረ። በጋዜጠኝነት ደስ የሚል ነገር ነው፣ የምታየው ነገር ነው። ብዙ ቦታ ያስገዳሃል ብዙ ቻሌንጅ ውስጥ ያካትሃል። የጋዜጠኝነት ህይወቶስ ምን ይመስል ነበር? ኢትዮጵያ የጋዜጠኛ እድገት ደረጃ በወቅቱ እንዴት ይገልጹታል? ምን አይነት አስተዋጽኦዎችን ያበረክት ነበር? በተለይ የመንግስት መገናኛ ብዙሀን ስለሆነ ምን አይነትስ ተግዳሮቶች ነበሩባችሁ? የሚዲያ ነጻነት ውስጥ ምን ይመስል ነበር? እንግዲህ ቴሌቪዥን እኔ ስገባ ሲቀጠር በሙያው ተምሬ አልነበረም። በሌላ ማስክ ነው የተሰማራሁት የተማርኩት በውስጥ በስራ ላይ ልምምዶች ወሰን እና የተወሰነ ጊዜ በኋላ ወደ በወቅቱ ኢትዮጵያ መንግስት አዲስ የጋዜጠኝነት ትምህርት ቤት ከፍቶ ነበር። የኢትዮጵያ ማስ ሚዲያ ኢንስቲትዩት የሚባል ነበረ። እዛ የመጀመሪያ ስኮለር አገኘ። ሁለት አመት ነው እዛ ተማርኩት። እዛ ከተማርኩ በኋላ ነው ሁሉ ነገር ልዩነቶቹ መገንዘብ የጀመርነው። አብዛኛው ስራው ሲገባ ዝም ብሎ በልምድና ከነበሩ ጋር ስለሚሰራ ፕሮፌሽናሊዝሙ ይሄን ይል አልነበረም። ከተማርነው በኋላ ግን አንዱ ራሳችን ላይ ቦምብ ማፈንዳ ጀመር። ለምን ሙያ ሙለው ሌላ ነው እነሱ በተግባር የሚሰሩ ሌላ ስለነበረ እዛ ያለውን ስራ ቻሌንጅ ማድረግ ነበረብህ። ወደ ሙያ ለመግፋት፣ ወደ ፕሮፌሽናሊዝም ለመግፋት ህብረተሰቡን ለማገልገል ያለው ፍላጎት ሀይ ነበር እና ያ በአንድ ጎን ያረካል፣ በሌላ ጎን ደግሞ በብዙ መንገድ ፈተና ያመጣብሃል። ምክንያቱም ሲስቴሙ አልተለመደም እዛ ያነበረው ጋዜጠኝነት ህይወቱ የፒአር አገልግሎት ነው። አብዛኛው የመንግስት ቃል አቀባይ ነው የምትሆነው። ዝም ብሎ አንድ ሳይድ መዘገብ ነው። ሌላ ባላንስ የማድረግ ክሪቲካል የመሆን እድሎች አይሰጥም ስለነበር እና ያ መማሩ አንዱ ነገሮችን በሌሎች አቅጣጫ የማት እድሎ ፈጥሮልናል። በሀገሪቱ ደግሞ በወቅቱ የነፃ ጋዜጠኝነትም ፍቃድ ተሰጥቶ ስለነበር ነጻ ጋዜጠኞች በውጭ ያሉ እነሱም በሌላ ጫፍ ነው የሚዘግቡት እና እኛም ደግሞ በመንግስት ጫፍ ነው። ሁለቱን ማቀራረብ አስፈላጊ እንደነበረ ነ ቻሌንጅ ስናደረግ ነበረው። አንደኛ መንግስት የነፃዎቹንም ማስተማር አለበት። ልክ ለመንግስት ጋዜጠኞች እድል እንደሚሰጥ ለእነዛም ስኮለርሺፕ ሰጥቶ በሙያ ኳላደጉ ዝም ብሎ በመቅጣት እና በማሰር ብቻ ጋዜጠኝነት አይዳብርም ወይ ማያድግም፣ የሚል አመለካከት ማንፀባረቅ ተጀመረ በሚዲያ ውስጥ። እና ያንን የምናንጸባረቅ ደግሞ አብዛኛው የተማርንና ቁጥራችን አናሳ ስለነበር ይፍቲምድ ነበር በብዙ መንገድ። ይህን ሀሳብ ሲታቀም ተቃዋሚ እንደሆንክ የሌሎች ጎራ እንደምደግፍ አይነት ነገር ሌብሊንግ ነበረ። ከዛ ውጭ በስራ ላይ ደግሞ ይሄ ከሙያ አንጻር ሄድ መንግስትን ተጠያቂ የማድረግ ወይም ኃላፊዎችን ተጠያቂ የማድረግ ስራ እሰራለሁ ብለህ ስትነሳ ቶሎ ነው አታ ከሚያደርጉ ሲስቴሙ በጣም ኦፕትሪክት ስለሆነ ማለት ነው። እና ብዙ እንቀሳቀስም ሰብአዊ መብት ሲጣሳል፣ ሰዎች ያለአግባብ ሲታሰሩ፣ ሲሰወሩ እንደዛ ነገር መዘገብ እድሎች አይመጡም። ትንሽ ቀዳዳ አግኝተህ ስትዘግብ ሪፖርቱ ከተላለፈ በኋላ ከታታይ ግምገማ ይደረግ ይችላል። እና የማሸማቀቅ የማስፈራራት ነገሮች አሉ። እርግጥ ማስበው ጋዜጠኝነት ከኢትዮጵያ ውስጥ ከሌላ የተለየ አይደለም። ልክ የሀገሪቱ ያለችበት የዲሞክራሲ ደረጃ ነው፣ የኢኮኖሚ ደረጃ ነው። ሌሎችን ቦታ የሚንጸባረቁ ችግሮች እዛ ጋር ይንጸባረቃሉ። ለየት የሚያደርጉ ለምሳሌ አስተማሪዎች ተምሮ ነው አስተማሪ የሚሆኑ በሙያ የሚሳተፉ የነርስ ሙያ የሚሰራ ሰው ነርስ ተብሎ ነው እንጂ ዝም ብሎ መርፊያ አንስቶ ሰው አይወጋም። ጋዜጠኞችም ክህሎት ሊኖራቸው ይችላል። ይሄ የነጻ የሊትሬቸር ጽሑፍ ክህሎት አላቸው ሰዎች ሊኖሩ ይችላሉ። ነገር ግን ሌሎች ኢቲካል የሆኑ ሙያዊ እና እውቀት እነዚህ ነገሮች በትምህርት መዳበር አለባቸው፣ መታከል አለባቸው እና እነዛ ድሎች የለም። አብዛኛው አልነበረም። እና ይሄ ተግዳሮት አለ። ሌላው በጋዜጠኝነት ዙሪያም እውቀት ብቻ አይደለም፣ በኢኮኖሚም ድሃ ስለሆነ ሰው ለተለያየ ነገር ኤክስፖዝድ ይሆናል፣ ኮራፕቲድ ይሆናል ጋዜጠኛው ራሱ። እነዚህ እነዚህ ነገሮች ደግሞ የሙያው ቻሌንጅ ናቸው። ምክንያቱ ድህነቱ ሌላው እጅ እንዲታይ ስለሚያደርግ ብዙ ሰው ተጽዕኖ አለ። ከስራም ይባረራለሁ ብላው ፍራቻ ስለሚኖር ሰው ሳንሱር ራሱ ይሄ ይሄ ነገር ነው። እንግዲህ እንደሚታወቅ ሁሉም ጎራ የመንግስት ጎራም አስቸጋሪ ነው፣ የተቃዋሚ ጎራ አስቸጋሪ ነው። በኛ ሀገር መቻቻልና አብሮ የማደግ ድሉ በብዛት ቢኖርም ሰዎች ያንን አይጠቀሙም እና እነዚህ ነገሮች ሙያውን እስቲል በእንጭጭነት እንዲኖር አድርጎታል። እኔ እስከነበርኩበት ደረጃ ያንን ነው የማስበው። አንድ አቅጣጫ ብቻ አይደለም፣ በሁሉ አቅጣጫ ያለው ችግሮች ናቸው። ከአቶ ዳበሳ ዋቅጀራ ጋር በህይወት ጉዞቸው ዙሪያ ያካሄድነው ወግ በዚሁ አልተቋጨም። በቀጣዩ ክፍል እንደምን የኢትዮጵያ ቴሌቪዥን የጋዜጠኝነት ሙያቸው ጋር ተያይዞ ለስርዓት ሲልም ለስደት ግድ እንደተሰኙ የኬንያ የጥገኝነት ጥየቃና ስደተኝነት ህይወት ጅማሮ፣ በስደት ሳሉ የባለቤታቸው መታሰርና የልጆቻቸው ለስደት መብቃት እንዲሁም ጉዞ ወደ አውስትራሊያን ነቅሰው ያወጋሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።